ጋቢና ቪ ጋቢና ቪኦኤ። ሰላም ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ግዜ ነኝ። ጋቢና ቪኦኤ አስገባችሁት። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን። እንደምናመሻችሁ። በዛሬ የጋቢና ጉዞ በቅድሚያ ወደ ፍርድ ቤት እናመራለን። የኦሮሞ ፌዴራሊስት ኮንግረስና የመድረክ ተቃዋሚ ፓርቲዎች ከፍተኛ አመራር ዶክተር መረራ ጉዲና ጠበቆች ያቀረቡት ተጨማሪ መቃወሚያ የወንጀል ሕግ ሥነ ሥርዓቱን ድንጋጌዎች ያልተከተለ ነው አሉ ፍርድ ቤቱ የሰጠው ውሳኔ ነው። በሳውዲ አረቢያ ደግሞ ያለ ሕጋዊ የመኖሪያና የስራ ፈቃድ የሚገኙ ሰራተኞች እንዲወጡ የተቀመጠው የጊዜ ገደብ ስድስት ቀናት ብቻ ሲቀሩት የኢትዮጵያ መንግስት የጊዜ ገደቡ እንዲራዘም የሳውዲ መንግስትን ጠይቋል። የማራዘም ያለማራዘሙ የሳውዲ መንግስት ያው የእነሱ ውሳኔ ስለሆነ ብዙ እኛ በዛ ለከፋ አድርገን እንቅስቃሴያችንን እያካሄድን አቶ ፈይሰል አሊ በሪያድ የኢትዮጵያ ኤምባሲ የዲያስፖራ ክፍል ኃላፊ ናቸው። ዝርዝሩን ይዘናል። በሌላኛው ዘገባችን ደግሞ የአፍሪካ የምግብ ዋስትናን በተመለከተ የዩናይትድ ስቴትስ የህዝብ ተወካዮች ባለፈው ሳምንት መረጃ አሰባስበዋል። በመሰረቱ የረሃቡን ችግር ያስከተለው ግጭት ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና፣ እናስቀድም እንደምናመሻችሁ ዜናዎቹን ይዘን ተመልሰናል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ አስር ሰዎች ሲገዱ ሲሞቱ ሌሎች 18 ሰዎች ማቁሰሉን እማኞችና የከተማዋ ባለስልጣናት ገለጡ። ዛሬ ማክሰኞ ዋዳጂር በተባለው የመቋዲሾ ቀበሌ በሚገኝ የከተማ አስተዳደር ህንፃ ለደረሰው ጥቃት አልሻባብ ኃላፊነት ወስዷል። ህንጻው ውስጥ ወጣቶችና ሴቶች ተሟጋቾች ስብሰባ ላይ እንዳሉ ነው ፈንጂ የጫነው መለስተኛ አውቶቡስ ሚኒባስ ህንጻው ጋር የተጋጨው። አሽከርካሪው የግቢውን በር ጥሶ ከገባ በኋላ ቦምቡን እንዳፈነዳው የዓይን ምስክሮቹ ገልጠዋል። ከቆሰሉት መካከል የሴት ድርጅቶችና የወጣቶች ድርጅት መሪዎች ይገኙባቸዋል አልሻባብ በዚህ ዓመት ሞቃዲሾ ውስጥ አጥፍቶ ጠፊ ጥቃቶቹን አባብሷል። የኮሌራ ወረርሽኝ ከ22 የየመን ክፍለ ግዛቶች በ20 መዛመቱን የዓለም የጤና ድርጅት ደብልዩ ኤች ኦ አስታወቀ። በሀገሪቱ ወደ 170000 ሰዎች ኮሌራ ነው ተብሎ በሚጠረጠር አጣዳፊ የተቅማጥና ትውከት በሽታ መያዛቸውን እስካሁን ደግሞ 1170 ሰው መሞቱን የመንግስታቱ ድርጅት ቃል አቀባይ ገልጸዋል። ወደ ኮንጎ ስናምራ በቅርቡ ዲሞክራሲያዊት ኮንጎ ሪፐብሊክ ማዕከላዊ ግዛት ውስጥ የደረሱትን ግድያዎች ላይ ዓለም አቀፍ ምርመራ እንዲካሄድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ባለስልጣን ጠየቁ። የሀገሪቱን መንግስትም ግድያውን ማስቆም ባለመቻሉ ተጠያቂ አድርገዋል። የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ዘይድ ራአድ አል ሁሴን ለድርጅቱ የሰብአዊ መብት ኮሚሽን ባሰሙት ንግግር በማዕከላዊ ኮንጎ መንደሮች ብዙ መቶ ሰዎች በጥይት በቆንጨራ አሊያም እሳት ተተኩሶባቸው ተገድለዋል ተብለዋል። ግድያውን የፈጸሙት ሚሊሻዎች ከኮንጎ የጦር ሰራዊትና ፖሊስ ወኪሎች የታዘዙ መሆናቸውንም ኮሚሽነሩ አስረድተዋል። ሰሜን ኮሪያ ውስጥ ለአንድ ዓመት ተኩል በእስር ላይ የቆየው አሜሪካዊ የኮሌጅ ተማሪ ኦቶ ዋምቢየር ትናንት ሰኞ ማረፉን ወላጆቹ ገለጹ። ወጣቱ ለረጅም ጊዜ ራሱን ስቶ በነበረበት ሁኔታ ባለፈው ሳምንት ወደ ዩናይትድ ስቴትስ መላኩ የሚታወስ ሲሆን ኦሃዮ ክፍለ ግዛት ሲንስናቲ ከተማ ያሉ ዶክተሮች የ22 ዓመቱ ወጣት ሰሜን ኮሪያ በቆየበት ወቅት አንጎሉ ላይ ከባድ ጉዳት አግኝቶታል ብለዋል። በምን ምክንያት እንደሆነ ግን የሞተው ግልጽ አይደለም ብለዋል። አድማጮች ለምሽቱ ያሉኝ ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን ጋቢና ቪኦኤ ስን የፌዴራል ጠቅላይ አቃቢ ህግ የዶክተር መረራ ጉዲና ጠበቆች ያቀረቡት መቃወሚያ የወንጀል ህግ ስነስርአቱን ድንጋጌዎች ያልተከተለ ነው አለ ፍርድ ቤቱ። በዚህ መሰረት ውድቅ እንዲያደርገውም አመለከተ። በተከሳሽ ላይ ያቀረበው ማስረጃም በህግ አግባብነት አለው ሲል ተከራከረ። ፍርድ ቤቱ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። ከዚህ በቀደመው ቀጠሮ የዶክተር መረራ ጠበቆች ያቀረቡትን ተጨማሪ የክስ መቃወሚያ የፌዴራሉ ጠቅላይ አቃቤ ህግ በጽኑ ተቋሟል። መለስካቸውማ ከአዲስ አበባ ዝርዝሩን ይዟል። አቃቢ ህግ ለፍርድ ቤቱ በጽሑፍ ባቀረበው መልስ መሰረት የተከሳሽ ጠበቆች በደንበኛቸው ላይ ለተመሠረተው ክስ መቃወሚያ ሲያቀርቡ ለሦስተኛ ጊዜ ነው ይላል። ይህ ደግሞ በወንጀል ሥነ ሥርዓት ድንጋጌ የሌለ ነውና መቃወሚያውን ፍርድ ቤቱ ውድቅ ያድርግልን ሲል አመልክቷል። አቃቢ ህግ አክሎም ፍርድ ቤቱ ይህንን የማይቀበለው ከሆነ ሌላም መከራከሪያ ነጥብ እንዳለው በማመልከት ያቀረበው ክስ የአድማ ስምምነት በማድረግ ሙከራ ወንጀል እንደሆነ ያስታውሳል። ስለሆነም የአድማ ስምምነት በወንጀል ህጉ በተመለከተው መሠረት አንድነት ያላቸው በመሆኑ አንደኛ፣ ሁለተኛና ሶስተኛ ተከሳሾች ማለትም ዶክተር መረራ ጉዲና ፕሮፌሰር ብርሃኑ ነጋና አቶ ጀዋር መሐመድ ከኢሳትና ከኦሮሞ ሜዲያ ኔትወርክ ከአራተኛ ማለትም ና ከአምስተኛ ተከሳሾች ጋር ሲያደርጉት የነበረውን ግንኙነትና አንድነታቸውን የሚያሳይ ማስረጃ ያቀረበው በህግ ስልጣን በተሰጠው የብሔራዊ መረጃና ደህንነት አገልግሎት መሆኑን አረጋግጦ ተቀባይነት ያለው ማስረጃ ነው ብሏል። የዶክተር መረራ ጉዲና ጠበቆች ቀደም ሲል በነበረው ቀጠሮ ችሎት ያቀረቡት ደግሞ ክሱ በጸረ ሽብር ህጉ መሰረት ያልቀረበ በመሆኑ በከሳሽ አቃቢ ህግ ሰነድ ማስረጃ ዝርዝር እንደተመለከተው ሁለት ማስረጃዎች የተገኙት በሽብር ወንጀል ድርጊት ተጠርጥረው ከተያዙ ሰዎች የሚገኝ እንደሆነ በግልጽ የሚታይ በመሆኑ ማስረጃዎቹ በደንበኛቸው ላይ እንዳይቀርቡ ትእዛዝ እንዲሰጥላቸው ፍርድ ቤቱን ጠይቀው ነበር። ፍርድ ቤቱ በጉዳዩ ላይ ብይኑን ለማሰማት ለሰኔ 30 ቀን 2009 ዓመተ ምህረት ቀጠሮ ቆርጧል። አቃቤ ህግ ከዚህ በቀደመው ቀጠሮ በነበረው ችሎት ፍርድ ቤቱ እንዳዘዘው አራተኛና አምስተኛ ተከሳሾችን ማለትም ኢሳትንና ኦኤምኤንን በተመለከተ ክሱን አሻሽሎ ማቅረቡን ዛሬ ፍርድ ቤቱ አስታውቋል። ከወራት በፊት አቃቤ ህግ በኦፌኮ መሪ በዶክተር መረራ ጉዲና በፕሮፌሰር ብርሃኑ ነጋ በአቶ ጀዋር መሐመድ በኢሳት የኢትዮጵያ ሳተላይት ቴሌቪዥንና በኦኤምኤን በኦሮሞ ሚዲያ ኔትወርክ ላይ ክስ መስርቷል። ከዶክተር መረራ ጉዲና በስተቀር የሌሎቹ ጉዳይ በሌሉበት እንደሚታይ አይዘነጋም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ተከታዩ ዘገባችን ወደ ሳውዲ አረቢያ ይሆናል የሚያመራን። የሳውዲ አረቢያ መንግስት ሕጋዊ የመኖሪያና የስራ ፈቃድ የሌላቸው ሰራተኞች ወደ ሀገራቸው እንዲመለሱ ያስቀመጠው የዘጠና ቀናት የጊዜ ገደብ ሊጠናቀቅ ስድስት ቀናት ሲቀሩት የኢትዮጵያ የውጭ ጉዳይ መስሪያ ቤት ገደቡ እንዲራዘም ጠይቋል። እስካሁን እንግዲህ ወደ ሰማንያ ሺህ የሚሆኑ ኢትዮጵያውያን ለመመለስ የጉዞ ሰነድ የወሰዱ ሲሆን ከ25 ሺህ በላይ ወደ ኢትዮጵያ መመለሳቸውን የማህበረሰቡ መሪዎች ለአሜሪካ ድምፅ ሬዲዮ ተናግረዋል። የኢትዮጵያ አየር መንገድ ኢትዮጵያውያኑን ለማጓጓዝ ሳምንታዊ በረራውን ከ21 ወደ 57 ያሳደገ ቢሆንም የሳውዲ ሲቪል አቪዬሽን የሰጠው ፈቃድ ለተጨማሪ 17 በረራዎች ብቻ መሆኑን ከድርጅቱ ተረድተናል። መስታወት አረጋው ዝርዝሩን ይዛለች። በመጨረሻዎቹ ቀናት ወደ ኢትዮጵያ ለመመለስ የሚያስፈልገውን የጉዞ ሰነድ ለመውሰድ በርካቶች በየምዝገባ ጣቢያዎቹ ይገኛሉ። የሳውዲ መንግስት ለተመላሾች ተጨማሪ ቀናት ካልሰጠ በርካቶች በጊዜ ገደቡ ማለቅ ጋር ከተያያዘ ከፍተኛ ችግር ላይ ሊወድቁ ይችላሉ የሚል ስጋትም አለ። ከዚህ ቀደም የኢትዮጵያ መንግስት ተወካዮች የጊዜ ጭማሪ ጥያቄዎቻቸውን አቅርበው እንደነበርና እስካሁን ምንም ምላሽ እንዳልተገኘ በሳውዲ አረቢያ ሪያድ የዲያስፖራ ክፍል ኃላፊ አቶ ፈይሰል አሊ ገልጸውልናል። የቀን መራዘም የፌድሪ መንግስት ከዚህ በፊት የኢትዮጵያ የውጭ ጉዳይ ሚኒስትራችን ክቡር ዶክተር ወርቅነህ ገበየሁ ክቡር ጠቅላይ ሚኒስትራችንን መልእክት ይህንን ጉዳይ አስመልክቶ ይዘው መጥተው ነበር። ለሳውዲ መንግስት ቀርቧል። እርግጠኛም ባንሆን ሌሎች ሀገራቶችን በተመሳሳይ የጠየቁበት ሁኔታ እንዳለ የሚነገር ነገር አለ። የሆነ ሆነው የእኛን አቋምን በመደገፍ የሳውዲ የሚኒስትሪ ኦፍ ኢንቴሪየር የሚባል ለነሱ ቀርቧል። ግን ውሳኔውን በይፋ እስካሁን አልገለጹም። በእኛ በኩል ዋናው ጥረታችን በተያዘለት ጊዜ ውስጥ ዜጎቻችን እንዲወጡ ሌት ተቀን መስራት ነው። ከዛ አንጻር ያው እየሰራን ነው ያለነው። ለዚህ ዜጎቻችንም ቀን ይራዘማል የሚል ተስፋ አልሰጠንም፣ አንሰጥምም። ምክንያቱም ባለችው ጊዜ ውስጥ እንዲወጡ ዜጎችን የማንቀሳቀስ ጉዳይ ላይ ነው አሁን በአብዛኛው ፎከስ ያደረግ ነው። በተረፈ የማራዘም ያለማራዘሙ የሳውዲ መንግስት ያው የእነሱ ውሳኔ ስለሆነ ብዙም እኛ በዛ ለተስፋ አድርገን እንቅስቃሴያችንን እያካሄድ አለመሆናችን ነው። በርካታ ተመላሾች በአየር ትኬት ችግርና የጊዜ ሰነድ ሂደት ምክንያት እየተንገላቱ እንደሆነ ይገልጻሉ። እኛ ራሳችን ሀገራችን በሰላም ልንገባ ብለን እዚህ መጥተናል። እና የአየሩን እንትን የአየሩ ዘጠኝ መቶ ነው የተባለው፣ በቀደሙ በመንግስት ዘጠኝ መቶ ተብሏል። አይደለም እኛ የከፈነ ግን አንድ ሺ ሁለት መቶ ነው። ለምን ምንናቃለን? ክፈሉ አለ። ኮምፒውተሩ ነው ዋላ ሰውየው ነው ምንም አናውቀው። እና አንድ ሺ ሁለት መቶ ከፍለናል። የተባለው ነገር ዘጠኝ መቶ ነው። በግድ ይዘው ካስወጡን ተዘጋጅተናል፣ እስከዛው ግን እየሰራን ነው ያሉንም ነበሩ። እንግዲህ ቀኑ እየተገባደደ ነው። ስድስት ቀን ቀረው ዛሬ የዋሳችን እንግዲህ የሰው ሀገር የሰው አይደለም። መውጣታችንም አይቀርም ግዴታ። እና ገጠር ቦታ ነው ያለ ነው። ያው ገና ነን። እቃችን ምናምን ላልከና፣ ወዴት? ወደ ኢትዮጵያ። አዎ፣ በምን ላካቸው? በካርጎ። ያኔ አሁን አልተነሳንበትም። ፍራንካችን ገና ከአረቦቹ ነው ተቀባብለን ነው እንዲሁ ተነስተን አንሄድም። ስለዚህ ስጡን፣ ልንሄድ ነው አላላችኋቸውም? ያውቁ የለነ እነሱ ርሳ ላይ እየመጣላቸው ነው። በጀዋላችሁ ያውቃሉ። ግን የስልክ መልእክት ምን ይመጣላቸዋል? ምን መልእክት መጣላቸው ካስያዛችሁ አምሳ ሺ ሪያል ትሰጣላችሁ። ያኔ የጠቆመ ሰው ማለት ነው እንደዛ ምናምን ይባላ እያሏቸው፣ ፈቃድ የሌላቸው ጋር ያዛችሁ ማለት ነው። አዎ ስለዚ ይሏቸዋል። እና እነሱ ምን አሉ ታዲያ አሰሪዎቻችሁ እኛ ምንም አይሉንም እስካሁን ካበሻ ነው እንጂ የምንሰማው። እኔ እኔ በበኩሌ እኔ አረቦቼ ምንም ነገር አላሉኝም። ሰባት ዓመት ነው እነሱ ጋርም ያለሁት አሁን ሰባት ዓመት ነው፣ ከዚህ በፊት አልተናገሩኝም። ቤት ኪራይ ተከራይቶ የሚያስቀምጡን ነው። አሁን እኔ እና የ የሰፈሬ ልጅ አለ አንዲት አንድ ወንድም እህት ምትወን ደግሞ አለች፣ አብረን ሶስታችን ነው የምንኖረው። ያው ሰው አታብዢ ምናምን ነው እንጂ እንደዚህ መጥፎ ነገር ካበሻዎች ስደበለቅ ብቻ ነው የምንሰማው። እንጂ ከሌላ ከነሱ ብሰማ ኑሮ ፈርቼ ወጣ ነበር። ያው ግዴታችን ወጣታችን ላይ ይቀርም እኛ ሰን ደክሞ ና ናገሩንም። የጉዞ ሰነድ ለማስፈጸም በከተማዋ ሲንቀሳቀሱ በሳውዲ ፖሊሲዎች የተያዙ ኢትዮጵያውያን በረሀብ ማለቃችን ነው ድረሱልን በማለት ዛሬም ጥሪያቸውን አሰምተዋል። እኛ ምንገር ላይ ያዙን በቃ አስገቡን። አሁን ሀያ ምናምን ቀናችን ነው ምንም ነገር የለም። የሚበላ የለ፣ ብርድ ልብስ የለ፣ ምን የለ እስር ቤት እንዳለ ያ በምን ብዬ ልግለጽልሽ? በጣም ከባድ ነው እና እንዳው ባካችሁን፣ ባካችሁን። ወረቀት ነው የቀረን የሳውዶቹ ፈርመን ጨርሰናል። የአይኔ ሻራም የእጅ ሻራም ሁሉን ነገር ማለት ነው። የወንጀል ስራዎች እዚህ ጋር ፈራርመን ጨርሰናል። ፎቶግራፍ ምናምን ተነስተናል። ግን የኢትዮጵያ ኤምባሲ መጥቶ አላየንም። መቼ እንደምንበርም መነገር አለብን። በምንም ምክንያት ልግለጽልሽ አልችልም ያለንበት ጉዳይ አሁን ሀያ ቀናችን በቃ የሚበላ የለም፣ የሚጠጣ የለም። ራሱ ትኝታው ሰው ላይ ሰው ላይ ነው ከሰው ላይ ሰው ነው በቃ። ውሃ ራሱ ምናምን በቃ የሽንት ቤት ውሃ አር ምናምን ነው የምንጠቀመው። እዛው ሻወር እዛው የምንጠጣው እዛ ነው። ምግብ ራሱ ምንም የለም። በሳውዲ አረቢያ የኢትዮጵያ ኤምባሲ የዲያስፖራ ክፍል ኃላፊ የሆኑት አቶ ፈይሰል አልይን እስረኞችን በተመለከተ ጠይቀናቸው ነበር። በእርግጥ ያው አሁን አንቺ ባነሳሽው ደረጃ አልሰማሁም፣ መረጃ የለኝም፣ በዛም ደረጃ ሪፖርት የተደረገልን ሁኔታ የለም። ነገር ግን የሳውዲ አረቢያ ተጨባጭ ሁኔታ እንደሚያሳየን ብዙ ጊዜ የጉዞ ሰነድ የሌላቸው ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ፣ ሳውዲ አረቢያ ውስጥ ከአንድ ከተማም ወጥተሽ ወደ ሌላ ከተማ ስትሄጂ የተለያዩ የፍተሻ ጣቢያዎች አሉ፣ ወደ ከተማ ስትገቢም ከከተማም ስትወጪ በተለያየ መሀል ላይ ባሉ ሁኔታዎች ፍተሻዎችን ያካሄዳሉ ራንደምሊ። ስለዚህ እነዚህ ኢትዮጵያውያን የጉዞ ሰነድ ከሌላቸው ወደ አገር ቤት ለቤት ተጨባጭ እንቅስቃሴ የማያደርጉበት ሁኔታ ካለ የሀገሪቱን የመኖሪያና የስራ ፈቃድ የሌላቸው ከሆኑ በሀገሪቱ ሕግ መሰረት የስርዓት የሚያስከብሩ አካላቶች ይህንን እርምጃ ሊወስዱ ይችላሉ። በእኛ በኩል ወደ የአገልግሎት መስጫ ማዕከላትን የምንልካቸው ዜጎች ቢኖሩ አደራጅተን ደብዳቤ ሰጥተን ነው የምንሸኘው። እንደዚህ አይነት ሁኔታ ደግሞ ባለበት ሁኔታ የሚያዙ ካሉ ከሚመለከታቸው የሳውዲ አካላት ጋር በመነጋገር እነሱ እንዲፈቱ የሚችሉበት ሁኔታ ማየት ይቻላል። ስለ ጠቀሽው ጉዳይ በተመለከተ ግን ሪፖርት የለኝም። እንደዛ የተያዘ አራት ቀናቸው ነው ከታሰሩ አራት ቀናችን ነው። አንዳንዶቹ ደግሞ ቤት አካባቢ ነው ሽመንስ ሽመንስ የሚባል እስር ቤት ውስጥ ያለ ነው ብለውኛል። ወደ ሰማንያ አራት እንሆናለን ያሉኝ። ሽሜሲ ያው እንደምታውቂው የዲፖርቲ ማዕከል ነው። ሽሜሲ ማለት አንድ ቦታ ብቻ አይደለም። እንዳልኩሽ ጅዳም አካባቢ አለ፣ ሪያድም አካባቢ አለ፣ ሌሎች አካባቢዎችም ሽሜሲዎች አሉ። እነዚህ የኢሚግሬሽን የዲፖርቲ ማዕከላቶች ናቸው። የትኛው አካባቢ ነው እነዚህ ኢትዮጵያኖች የተያዙት? መቼ ነው የተያዙት? ሬሊ መረጃ ቢኖረን ኖሮ እዛ አካባቢ ካሉት የኛ ባልደረቦችና ከሳውዲ መንግስት አካላቶችም ጋር በመነጋገር መፍትሄ መስጠት ይቻላል። ዋናው ነገር ግን ዲፖርቲ ማዕከል ነው የገቡት እዛ አስፈላጊው ፕሮሰስ ካለቀ በኋላ ደግሞ ወደ ወደ ሀገራቸው የሚሸኙ ነው የሚሆነው። የሳውዲ አረቢያ መንግስት የሰጠው የዘጠና ቀናት ጊዜ ገደብ ሊጠናቀቅ ስድስት ቀናት ብቻ ናቸው የቀሩት። በርካታ ተመላሾች በቀሩት ቀናት የጉዞ ሰነድ ለመውሰድ በመጣደፍ ላይ መሆናቸውንና የምዝገባ ማዕከሎቹም ቀን ከሌት ተመላሾችን በጊዜ ወደ ሀገራቸው እንዲገቡ ለማድረግ ተግተው እየሰሩ መሆኑን አቶ ፋይሰላሊ በመጨረሻ ለቪኦኤ ገልጸዋል። heow jigjiga heow goday heo qabridahar heow dhagax buur heow diridhabe heow hiwaaad dhegaysanasaan a v ፌስቡክ አትቪያ አማሪክ ላይ በቀጥታ ለምትከታተሉን ምስጋናችንን እያቀረብን አስተያየቶቻችሁን ከላይ በሰማችኋቸው ዘገባዎች እንድትልኩልን እንጋብዛለን። ለአየር እናበቃለን። በተለይ በሳውዲ አረቢያ አካባቢ የምትኖሩ ኢትዮጵያውያን ካላችሁ ያላችሁበትን ሁኔታ እስኪ ግለጹልን። ወደ ኢትዮጵያ በመመለስ ዙሪያ ያሏችሁንም አስተያየቶች እየተቀበልን ነው። እናመሰግናችኋለን። አሁን ሙዚቃ እንጋብዛችሁ። እያደመጣችሁ ያላችሁት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። የዩናይትድ ስቴትስ ምክር ቤት መሪዎች ለአፍሪካው የምግብ ዋስትና ችግሮች ምላሽ ለማግኘት እየሞከሩ ነው። ባልደረባችን ሳሌም ሶሎሞን ተከታዩን ዘገባ አጠናቅራለች። ሰለሞን ክፍሌ ያቀርበዋል። ሮጀር ተሮ እንደ አውሮፓውያን ዘመን አቆጣጠር በ203 ዓ ም በኢትዮጵያ የተከሰተውን ረሃብ ለመዘገብ ወደ አካባቢው የተላከ ጋዜጠኛ ነበር። ተሮ ኢትዮጵያ እንደደረሰም ከአንድ በወቅቱ ለዓለም የምግብ ፕሮግራም ይሠራ ከነበረ ሰው አንድ አስደንጋጭ ማስጠንቀቂያ ደረሰው፣ እንዲህ የሚል በረሃብ ምክንያት ሊሞት የሚያጣጥር የአንድ ሰውን ዓይን ማየት መንፈስ አዋኪ ነው አለኝ። ጋዜጠኛ ተሮ የተሰጠውን ማስጠንቀቂያ እውነትነት ለማረጋገጥ ብዙ ጊዜ አልወሰደበትም። ጋዜጠኛው አንድ አስቸኳይ የምግብና መድኃኒት የሚሰጥበትን ድንኳን ሲጎበኝ ሀጊር ሶ የሚባል የአምስት ዓመት ዕድሜ ያለው ልጅ አገኘ። መንደር ውስጥ አግኝቶ በተሸከመው ጊዜ ልጁ 14 ኪሎ ግራም ብቻ ነበር የሚመዝ ነው። ልጁን ሳየው በረሃብ ምክንያት የበረታ ድካም ላይ ነበረ። እየሞተ ነበር ለማለት ይቻላል። ያ ሁኔታ አእምሮዬን ክፉኛ በጥብጦታል። ለብዙ ጊዜ ምስሉ በተደጋጋሚ እየመጣብኝ ጤና አነስቶኛል። በሁሉም የአስቸኳይ እርዳታ መስጫ ድንኳኖችና አጠቃላዩ የረሃብ ችግር መጠን አእምሮን የሚረብሽ ነበር። በሀያ አንደኛው መቶ ክፍለ ዘመን የመጀመሪያው ግዙፉ ረሃብ ነበር። ችግራችን ምንድን ነው? በዚህ የሰለጠነ ምዕተ ዓመት ላይ ረሃብ በዚህ መጠንና ስፋት እንዲከሰት መፍቀድ ጋዜጠኛ ሮጀር ተሮ የሃጊርሶን ሁኔታ ለመከታተል ከአስር ዓመታት በኋላ ተመልሶ ወደ ኢትዮጵያ ሄደ። ልጁን ሲያገኘው አካሉ የቀጨጨና ቁመቱም አጠር ያለ ነበር። የአንደኛ ደረጃ ትምህርቱን ይከታተል ነበር። ሀጊር ሰው ረሃቡ ባያቀጨጫቸውና ገና በለጋ ዕድሜያቸው ለሥቃይ ባይዳረጉ ኖሮ ለዓለማችን ምን ሊያበረክቱ ይችሉ ነበር ብለን በመገረም እንጠይቃለን። የአንድ ሕፃን ዕድል መበላሸት የሌሎችም አቻዎቹ ሁሉ ዕድል መጨናገፍ ነው። ጋዜጠኛ ተሮ ባለፈው ሐሙስ በእንደ ራሴዎቹ ምክር ቤት ኒውስ ኮሚቴ ፊት ቀርበው የምስክርነት ቃላቸውን ከሰጡ ሦስት ባለሙያዎች አንዱ ነው። ባለሙያዎቹ በአሁኑ ወቅት በየመን፣ በናይጄሪያ፣ በደቡብ ሱዳንና በሶማሊያ ስለሚታየው የምግብ ቀውስ አስረድተዋል። በዚህ ከሁለተኛው የዓለም ጦርነት ወዲህ ከባዱ ነው በተባለው የምግብ ቀውስ 28 ሚሊዮን ሰዎች አስቸኳይ ሰብዓዊ እርዳታ ያስፈልጋቸዋል። በተጠቀሱት አራቱም ሀገሮች ውስጥ ደግሞ ድርቁና የአየር ንብረት ለውጥ ያስከተሉትን ችግሮች ይበልጥ ያባባሰው የእርስ በርስ ጦርነት ነው። የኒው ጀርሲው ኮንግረስማን ክሪስ ስሚዝ የኒውስ ኮሚቴው ሰብሳቢ ያስረዳሉ። በመሠረቱ የረሃቡን ችግር ያስከተለው ግጭት ነው። የአፍሪካ ገበሬዎች በጣም ጠንካራ ሠራተኞች ናቸው። ማንኛውንም ሰብል የማብቀል ችሎታ ብቻ ሳይሆን ለምርት ተስማሚ የሆኑ ሰፋፊ መሬቶች አሏቸው። ግጭቶች ስላሉ ግን መሬቱ ሳይታረስ ሳይለማ አይቀራል። ሰብዓዊ እርዳታ ሲላክም ለተቸገሩት አይደርስም፣ ምክንያቱም ተዋጊ ወታደሮችና ሚሊሻዎች አደጋ ሊያደርሱ ይችላሉና። ስለዚህ ጦርነቶቹን ለማብቃት ሁለገብ ጥረቶች መደረግ አለባቸው። የዩናይትድ ስቴትስ እንደራሴዎች ምክር ቤት ባሳለፍነው ግንቦት ውስጥ በየመን፣ ናይጄሪያ፣ ደቡብ ሱዳንና ሶማሊያ የደረሰውን ድርቅና ያስከተለውን ረሃብ ለመዋጋት አንድ ቢሊዮን ዶላር በዩኤስኤ አይዲ ማለት በዩናይትድ ስቴትስ ዓለም አቀፍ የልማት መስሪያ ቤት በኩል ለማከል ተሳክቶለታል። ብዙዎች ግን ፕሬዚደንት ዶናልድ ትራምፕ የዩኤስኤ አይዲን በጀት በ31 በመቶ ለመቁረጥና ድርጅቱንም ከውጭ ጉዳይ ሚኒስቴር መስሪያ ቤት ጋር ለማዋሃድ ባላቸው ዕቅድ ምክንያት ስጋታቸውን አስተጋብተዋል። ቶኒ ሆል ረሃብን ለማጥፋት የተሰኘው ትብብር ዋና ዳይሬክተር ያስረዳሉ። ፕሬዚደንቱ ለተወካዮች ምክር ቤቱ የላኩት በጀት ያሳስበኛል። ምክንያቱም በጀቱ ከረሃብ ማስወገጃ መርሃ ግብሮች ላይ ብዙውን ስለሚቆርጥ ነው። ቆረጣው ደግሞ ለውጭ ሀገሮች ከሚሰጠው እርዳታ ላይ ብቻ ሳይሆን የሀገር ውስጡንም ያካትታል። እርግጥ ምክር ቤቱ ቅነሳውን በመቃወም ይከራከራል ብዬ አስባለሁ። ሁኔታው ግን ያሳስበኛል። ኮንግረስማን ክሪስ ስሚዝ ግን ከዩኤስኤአይዲና ለውጭ ከሚሰጥ እርዳታ ላይ ቅነሳ ለማድረግ የቀረበው የበጀት ማስጠንቀቂያ የተጋነነ ይመስለኛል ይላሉ። የትም ይደርሳል ብዬ አላስብም ነው የሚሉት። በምክር ቤቱ ውስጥ ላለፉት ሰላሳ ሰባት ዓመታት አገልግያለሁ። ቀጥሎ ለምክር ቤቱ የሚላከው በጀት ዕጣ ፈንታ የሚሆነው ለመጀመሪያ ጊዜ መነጋገሪያ መሆን ብቻ ነው። በጀት የምንመድበውና የምናረቀው እኮ እኛ የምክር ቤቱ አባላት እንደራሴዎች ነን። ኢንተራክሽን በተባለውና በሰብዓዊ እርዳታዎች ላይ የሚሠራው ድርጅት ዳይሬክተር ጁሊያን ሹፕ ባለፈው ሐሙስ በኮንግሬሱ ንዑስ ኮሚቴ ፊት ቀርበው የምስክርነት ቃል ከሰጡ ሦስት ባለሙያዎች አንዱ ናቸው። ዩናይትድ ስቴትስ ስትሰጥ የቆየችው ሰብዓዊ እርዳታ ወደፊት አስተማማኝ ያለመሆኑ ሁኔታ ሌሎች አገሮች በእርሱ አገር እንዲተኩ አመቺ ወቅት ይፈጥራል ብለዋል። በዓለም አቀፍ ደረጃ ካየነው የሰብዓዊ እርዳታ ፍላጎቶች እጅግ በጣም አድገዋል። የዶላሩ መጠንም የእርዳታ ፈላጊውም ቁጥር ጨምረዋል። ስለዚህ ከአረብ ሀገሮችና ይበልጥም ከቻይና ጋር መነጋገር አለብን። ምክንያቱም አንድ ቦታ ላይ ስንደርስ ሸክሙን ዩናይትድ ስቴትስና አውሮፓ ብቻቸውን ሊሸከሙት አይችሉ ይሆናል። ኮንግረስማን ክሪስ ስሚዝ በጁልየን ሹፕ ገለጻ ይስማማሉ። የምግብ ቀውሱን አስመልክቶ የዩናይትድ ስቴትስ ሸሪኮች ይበልጥ መርዳት አለባቸው ብለዋል። ዓለም አቀፍ ሸሪኮቻችንና ወዳጆቻችን ተጨማሪ ብዙ ገንዘብ እንዲረዱ እንጠይቃለን። እያገዙ በመሆናቸው ደስተኞች ነን፣ ግን ይበልጥ መርዳት አለባቸው። ኮንግረስማን ክሪስ ስሚዝ በቅርቡ በዩጋንዳና ደቡብ ሱዳን ያደረጓቸው ጉብኝቶች ከፕሬዚዳንት ዩዌሪ ሙሴቬኒ ጋር ለመገናኘት ይችሉ ዘንድ እድሉን ሰጥቷቸዋል። በተገናኙበት ወቅትም ኮንግረስማን ስሚዝ የጋዜጠኛ ሮጀር ተሮን ደ ፈርስት 1000 ዴይስ የተሰኘ መጽሐፍ ቅጂ ለፕሬዚደንቱ አበርክተዋል። መጽሐፉ ሕፃናት በመጀመሪያዎቹ አንድ ሺህ ቀናት በተመጣጠነ ምግብ እጦት ሳቢያ ከሚደርስባቸው ችግር፣ ከበሽታና ሌሎች እክሎች መጠበቅ እንዳለባቸው ይከራከራል ያም ሲሆን ነው ይላል የጋዜጠኛ ተሮ መጽሐፍ፣ ልጆች ለራሳቸውም ሆነ ለማኅበረሰባቸው አልፎም ለዓለም ብሩ ተስፋ የሚኖራቸው እንደው መላ መላ አስተያየቶቻችሁ ፌስቡክ አት ቪኦኤ አማሪክ ላይ እየደረሱን ነው። ደረጀ የከልክለው በቀረው ቀን ሁሉም ዜጎቻችን ስለማይወጡ ቀን ቢራዘምላቸውና ለሀገራቸው ቢበቁ ብሏል። እናመሰግናለን። ማርታ በቀለ ደግሞ የተባለች ተከታታያችን ለወገኖቻችን ፍትህ መንግስት አልባ ህዝብ ብላለች። መፍትሄም ለጉ ወገኖቻችን ስትል በርከት ያሉ አስተያየቶችን ነው ያቀረበችው። እናመሰግናለን። የዘውትር ተሳታፊያችን ሀናን ቆንጆ ደግሞ ስለ ሳውዲ ትክክለኛውን መረጃ የሚሰጥ ገለልተኛ አካል ያስፈልጋል፣ አንዱ የሚለው ሌላ ሌላው የሚለው ሌላ ግራ ያጋባል ብላለች። ሀናን ቆንጆ ሁልጊዜ እንደምታደርጊው ግራ በሚያጋባሽ ጊዜ ጋቢና ቪኦኤን ፌስቡክ ቪኦኤ አማሪክ ላይ በመከታተል የተጣራ መረጃ ወደ እናንተ እንደምናደርስ መቼም ሁሌም ታውቃላችሁ። እናመሰግናለን። አሁን ደግሞ እዚህ ዲጄ ፋቱ የጋቢና ዲጄ፣ ዲጄ ፋቱ ይገኛል። አፍሪካን፣ ኢትዮጵያን ከሞሮኮ እስከ ደቡብ አፍሪካ ያደረገው ዲጄ ነው እዚህ የሚገኘው። እናመሰግናለን። ዲጄ፣ ነገ ምን ይዛል? አይ ለአርብ ነው፣ ነገ ሳስበው ለካ ገና ነው፣ ፕሮግራም ነው የምቆዲዮን ቢኒያምን ባህር ዳር ዩኒቨርሲቲ የክብር ዶክተሬት ቅዳሜ ይሰጣቸዋል። ያው ሙዚቃ ስለሆነ አበበ መለሰን እያፈላለግኩ ነው ለማግኘት የእሱን ስራዎች እያቀረብን እንግዲህ አርብ ይዘነው እንቀርባለን ብለን ነው። እርግጠኛ ነኝ አበበ መለሰን ፌስቡክ ላይ ቁጭ ብሎ ጋቢና ቪዮን እየሰማ ከሆነ ዲጄ ፋሶ ፌስቡክ ላይ ኢንቦክስ ያርገኝ፣ ኢንቦክስ ያርገኝ ስ ጄ እንግዲህ ዝግጅታችን በዚሁ ተጠናቋል። በፌስቡክ ቪዋ ማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን እንደ ሁልጊዜው አድርሱ። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዚአብሔርና እኔም መስታወት አራጋው። ዝግጅታችንን በቴክኒክ ያቀነባበረልን ሞቅ ቢል ሞቅ ቢል ያበሮ ነው። ይሄን ሙዚቃ አሁን ከፍ አድርጎ እያስደመጣችሁ መልካም ምሽት እንላለን። መልካም